ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አድረገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻቸው። የዛሬው ፕሮግራማችንን እናስተዋውቃችሁ። በሺዎች የሚቆጠሩ ነጠላ ዜማዎችና ከ250 በላይ ሙሉ የሙዚቃ አልበሞችን ያቀናበረው ሙዚቀኛ ሙሉጌታ አባተ ከዚህ ዓለም በሞት ተለይቷል። ታሪኩን ይዘናል። ከባድ ጊዜን ያሳለፈ ስለሰው ይሰራል እንጂ ለራሱ ሆኖ አያውቅም። አንድ ቀን ለቤቱ ለራሱ ሆኖ ንጸበቃ ወደጋ አልቻለም። ወይዘሮ ላይላ መሐመድ የሙልጌታ አባተ የህይወት አጋር ናት። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች። ያጠርላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስራ ቀናቸው አሜሪካን ማስቀደም በሚለው መርሃ ግብራቸው መሰረት ከዩናይትድ ስቴትስ ከመሀላ ፓስፊክ ሸሪክ ሀገሮች አባልነት መውጣቷን ማሳወቅ እንደሚሆን ገለጹ። ትራምፕ ትላንት ሰኞ በዩቲዩብ ባስተላለፉት መልእክት በእንግሊዝኛው ምህጻረ ቃል ቲፒፒ የሚባለው የመላው ፓስፊክ ሸሪክ ሀገሮች ለዩናይትድ ስቴትስ ትልቅ ውድቀት ናቸው ብለዋል። በዚያም ምትክ አሉ ትራምፕ፣ ትክክለኛ የጋራ ንግድና የስራ አድል ወደ አሜሪካ ሊያመጣ የሚል ስምምነት ማድረግ እንችላለን ብለዋል። በህንድና በፓኪስታን ድንበር ካሽሚር ላይ ዛሬ ማክሰኞ በተካሄደው ከባድ ውጊያ ሶስት የህንድ ወታደሮች መሞታቸውን የጦር ኃይል ባለስልጣናት አስታወቁ። ጥቃቱን የጦር ኃይል ባለስልጣናቱ የፈሪዎች እርምጃ ብለውታል። በስም መጠቀስ ያልፈለጉ በርካታ ወታደራዊ ምንጮች እንደገለጹት፣ አጥቂዎቹ ከፓኪስታን በኩል ድንበር አሳብረው በመግባት ነው ግድያውን ያደረሱት። ከዚህኛው ጥቃት በኋላ ማችል ውስጥ በሚገኙ በርካታ ክልሎች ከባድ ውጊያዎች መካሄዳቸው ታውቋል ። ስለ ጥቃቱ አራት ወታደሮች ተገድለዋል ካለችው ከፓኪስታን በኩል የተሰጠ አስተያየት የለም። እንደ አውሮፓውያን አቆጣጠር በ2013 ዓ ም ከተደረሰው የተኩስ አቁም ስምምነት ውጪ የመጀመሪያውን ጥይት በመተኮስ ረገድ ኢዝላማባዲያና ኒው ዴልሂ እርስ በርሱ እየተወነጃጀሉ መሆናቸው ይታወቃል። የአፍጋኒስታን መንግስት አናሳ የሺ አይንት ጎሳዎች ደህንነት በመጠበቅ ረገድ የበለጠ መሰራት ይኖርበታል ሲል ሂማን ራይትስ ዎች አሳሰበ። ለሰብአዊ መብት መከበር የቆመው ድርጅት ሂማን ራይትስ ዎች ይህን ያሳሰበው አንድ አጥፍቶ ጠፊ ትናንት ሰኞ ካቡል ውስጥ በሚገኝ አንድ መስጂድ ላይ ጥቃት ፈጽሞ በአምልኮ ላይ የነበሩ አያሌ ሰዎች በመሞታቸው ነው። ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን አባል የሆነው አጥፍቶ ጠፊ ያደረሰው ጥቃት ካለፈው ሐምሌ ጀምሮ በተከታታይ ከተካሄዱት ከአምስት መቶ በላይ ሺ አይነቶች ከተገደሉበት ጥቃት የቅርብ ጊዜ መሆኑ ነው። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የመሰላ ወረዳ የመጀመሪያ ደረጃ ፍርድ ቤት በኦሮሚያ ክልል ከተቀሰቀሰው ተቃውሞ ጋር በተያያዘ ተጠርጥረው በታሰሩ 13 ተከሳሾች ላይ አመፅ በማነሳሳት እና ንብረት በማውደም ጥፋተኛ ናቸው ሲል የ11 አመት እስራትና የገንዘብ ቅጣት ፈርዷል። የፍርድ ሂደቱን የተከታተሉ ቤተሰቦች ፍርደኞቹ ተማሪና ገበሬዎች ሲሆኑ የታሰሩትና የተፈረደባቸው በመቃወማቸው ብቻ ነው ይላሉ። ከፍርደኞቹ መካከል የአስራ አምስት አመትና የስድስተኛ ክፍል ተማሪ እንደሚገኝበት ነዋሪዎቹ ይገልጻሉ። የወረዳው አስተዳዳሪ ልጁም 21 አመት ሆኖ ፍርዱም ትክክለኛ ነው ብለዋል። የአፋን ኦሮሞ ክፍል ባልደረባ ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። በምዕራብ ሐረርጌ መሰላ ከተማ ነዋሪ የሆኑና የፍርድ ሂደቱን እንደተከታተሉ የገለጹት አቶ ዋርዮ ደቀቦ ለአሜሪካ ድምጽ ሲናገሩ በኦሮሚያ ክልል የተለያዩ ከተሞች የተቀሰቀሰውን ተቃውሞ ተከትሎ በመሰላ ከተማም ሰላማዊ ተቃውሞ ተካሂዶ እንደነበር ይገልጻሉ። ይህንን ተቃውሞ ተከትሎ አስራ ሶስት ተማሪዎችና ገበሬዎች ታስረው ለአራት ወራት ያህል ፍርድ ቤት ሲመላለሱ እንደነበርም ይገልጻሉ። የቀረበባቸው ክስም አመፅ ማነሳሳትና ንብረት ማውደ ማውደም የሚል ነበር ይላሉ አቶ ዋርዮ። የአቃቤ ሕግ በተከሳሾቹ ላይ ያቀረበው ክስ ሲመረምር የነበረው የመሰላ ወረዳ የመጀመሪያ ደረጃ ፍርድ ቤት ተከሳሾቹ ድርጊቱን ፈጽመዋል፣ ጥፋተኛ ናቸው በማለቱ እያንዳንዳቸው አስራ አንድ አመት እንዲታሰሩና በነፍስ ወከፍ ሁለት ሺ ብር እንዲከፍሉ ፈርዶባቸዋል። ይላሉ አቶ ዋርዮ ከተከሳሾቹ ውስጥ ለአካለ መጠን ያልደረሰ የስድስተኛ ክፍል ተማሪ አለበትም። ይላሉ አብዱ ሰላም ይባላል ብለዋል። ምጫት ኡምሪ የልጁ ዕድሜ አስራ አምስት ዓመት ስለ መሆኑ ገለምሶና በዴሳ የሚገኙ ሆስፒታሎች ማረጋገጫ ሰጥተዋል። ፍርድ ቤቱ ግን ይህን ማረጋገጫ ወደ ጎን ገፍቶ አስራ አንድ ዓመት እስር ፈርዶበታል። የመሰላ ወረዳ አስተዳዳሪ አቶ መሐመድ አብዱራህማን ስለ ሁኔታው ተጠይቀው ተከሳሾቹ ከተማ የረበሹና እሳት በማቀጣጠል ንብረት ያወደሙ በመሆናቸው ፍርድ ቤቱ የሰጠው ፍርድ ተገቢ ነው ብለዋል። አብዱ ሰላምን በተመለከተም እድሜው አስራ አምስት ሳይሆን ሀያ አንድ መሆኑ ተረጋግጧል ብለዋል። የፍርድ ሂደቱን የተከታተሉት አቶ ዋርዮ ፍርደኞቹ በዛሬው እለት ወደ ጭሮ ከተማ ተዛውረዋል ብለዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ዝግጅታችን ይቀጥላል። በቅርቡ ሕይወቱ ያለፈ ሙዚቀኛና አስተዋውቃችሁ ሙሉጌታ አባተን ታውቁታላችሁ። እርሱም ባታውቁ ደግሞ ስራዎቹን ታውቃላችሁ። በሺዎች የሚቆጠሩ ነጠላ ዜማዎችን ከ250 በላይ የሚሆኑ ደግሞ የሙዚቃ አልበሞችን ያቀናበረ ታላቅ ሙዚቀኛ ነበር። ባለፈው ቅዳሜ በሕክምና ሲረዳ ቆይቶ በተወለደ በ50 አመቱ ከዚህ ዓለም በሞት ተለይቷል። መስታወት አድርገው የሙዚቃ ባልደረቦቹን እንደዚሁም ቤተሰቦቹን አነጋግራለች። የተወለደው ወሎ ከሚሴ እየተባለ በሚጠራው ትንሽ ከተማ ሲሆን ያደገው አዲስ አበባ ሾላላም በረት በመባል በሚታወቀው አካባቢ ነበር። ሙልጌታ ባተ የሙዚቃ ህይወቱን የጀመረው ሐረር ይገኝ በነበረው ጎሃ ምስራቅ በመባል በሚታወቀው የጦር ሰራዊት የሙዚቃ ባንድ ውስጥ በሊድ ጊታርና ኪቦርድ ተጫዋችነት ነበር። ከዛም በአዲስ አበባ የኦሮምኛ ዘፈኖችን በስቱዲዮ በመቅረጽ የሙዚቃ ማቀናበር ስራውን ጀመረ። ለረዥም የስራ ዘመን ያልተለየው ዜማና ግጥም ደራሲው ዘላለም መኩሪያ ሙልጌታ አባተ ለሙያው ያደረገው መሥዋዕትነት ታላቅ ነው በማለት የስራ ዘመኑን ይገልጻል። ሲጀምርም ራሱ ሙልጌታን በብዛት የኦሮሞኛ ዘፈኖችን ነበር የሚሰራው። ለመጀመሪያ ጊዜ እንግዲህ አማርኛ የጀመረው በነ አበበት ህጋና በሰርጉ በሰርጓለም ዘፈኖች ነው። ወደ ካሴቷለም ማለት ነው ከዛ በኋላ እንግዲህ የእነ ፍቅር አዲስ፣ የነ ታደሰ አለሙ፣ ከኔም ጋር ደግሞ የእነ አሳበለውን በለውን ማናልቦች ዲቦን እነ ማዲን ጎን ስያሜ ያጣሁላት የሚለውን እንደዚህ ሪሚክስ በማድረግ ደግሞ የነ ታምራት ሞላት እንደዛ ንደዛ እያለው በርካታ ስራዎችን የሰራ ነው። ሩሃ ባንድ እያቆሙ ሲመጡ ቀጥታ የተረከበው ሙሉ ጌታ ነው ማለት ይቻላል። እንግዲህ በዛን ጊዜ ሰማኒያዎች ውስጥ ነበሩ ደግሞ አዳዲስ ልጆች የወጡት እና የነዛን ሁሉ ስራዎች እንግዲህ ሙሉ ለሙሉ የነባሮችንም፣ የነዛንም የኦሮምኛ ዘፈኖችንም ያኔ በጎልቶ የወጡበት ጊዜ ነበርና በሙሉ ይሠራ የነበረው እና ተረክቦ በቃ ልክ ከባንድ ሲስተም ወደ ዋን ማን ባንድ የሄደው በሙሉ ጌታ ነው። እናም ይህን በርካታ ናቸው፤ እነ ፍቅር አዲስ፣ እነ ኃይልዬ፣ እነ አረጀው እራሽ፣ እነ ትግስታ ወርቅ፣ እነ መሰል ፈንታውን፣ እነ ብርቱካን፣ እነ ግዛቸው ተሾመ፣ እነ ተስፋ ወርቅ እነዚህ በባህል ናቸው። ዘመናዊዎቹ ደግሞ እንደዚያ በጣም ብዙ የኮሌክሽን ዘሮች ደግሞ እነዚሁ ሁለት ወለላዎች ምናምናቦች ብርቱካን ፍሬዎች ምናምን እንደዚህ በርካታ ናቸው ብቻ የትኛውን ብዙ ናቸው በርካታ ሙልጌታ ባተ ታሙ አልጋ ከመያዙ በፊት በሙዚቃ ስራ በጣም ተጠምዶ እንደነበር እና ለራሱ ከሚሰጠው ጊዜ ሙዚቃ በመስራት የሚያሳልፈው ጊዜ ረዥም እንደነበር ዘላለም ይናገራል ሙልጌታ እንግዲህ ምንድን ነው በዚህ አስር አስራ አምስት አመት ተጎድቷል በቃ የለም ምንም ነገር የለም ማለት ትችላለች የሙሉ ጊዜ ሰራተኛ ሆኖ ነው ሙዚቃውን ይሰራ የነበረው። ስራም ኖረም ክፍያም ኖረም አልኖረም ትንሽ ከተጎዳ በኋላ ነው ወደ ሐኪም ቤት የደረሰው። ምክንያቱም በቅርብ አልበምም ለማውጣት እያሰቡ ማስተር ጨርሶላቸው ቁጭ አሉ። አሁን ቆይ አሁን ማስተሩን እሰጣቸዋለሁ አሁን እያላቸው ነው። ታሙ እንኳን ቤቱ በትዕግስት አርፎ ህመሙን ሊያስታምም አልቻለም። ወይዘሮ ላይላ መሐመድ የሙልጌታ አባተ የህይወት አጋር ናት በትዳር ዘመናቸውም ሁለት ሴት ልጆችና አራት ወንድ ልጆችን አፍርተዋል ሙልጌታን ለሞት ያበቃው ህመም ምን እንደነበር ስትገልጽ ምን መንንጃይትስ ስኳር ደም ግፊት ደግሞ ስትሮክ ሶስቱ ተደራረቡና ወደ ሶስት ወር አካባቢ ሁለት ወሩን በህክምና ያው ህክምና ደግሞ በጣም ውድ ስለሆነ ስላልተቻለ መጨረሻ ላይ የሚከፍ የሚከፈል ምናምን ጠፋ። በአምቡላንስ ወደ ሆስፒታል እንደሄደው ሁሉ ሳይሻለው እንግዲህ ምንም አቅም ስለሌለ በአምቡላንስ ወደ ቤት መጣና በጣም ነው የሚያሳዝነው። ብታይ እኛ ደግሞ ያው ምንም ሌላ ገቢ የለንም። እሱ ነው የሚሰራው የሚያስተዳድረን። ያው አንዳንድ አርቲስቶች ገዛ ምክንያት ወደ ኮሪያ ሆስፒታል ሄደን እዛ የሚከፈል ሲጠፋ ጊዜ ምንም ሳይሻለው በስሪንጅ ነው ምግብ እንወስደው በአፍንጫው ላይ ቱቦ ተደርጎለት ነው። አይገላበጥም። እግሩ አይሰራም። እጁ አይሰራም። አንገቱ ቀና አይልም። ምግብ አይበላም። ትንሽ ትንሽ አጥሜት በሰሪንጅ በአፍንጫው በኩል ነው የሚገባው። እንደዛው ትንሽ ሰው ሻል ብሎት ነው በእግሩ ከሆስፒታል ወደ ቤቱ የሚገባው አይደለም። እሱ ግን በአምቡላንስ በቀበቶ እንደተሳሰረ ወደ ቤት ገባ። ልሻለሁ በአቅም እጥረት ምክንያት ከዛ ቤትም ገባን። ቤትም ደግሞ ያው ነርስም ከሌለ ትሪት የሚያደርግ የሚቆጣጠርልሽ፣ ስኳሩን፣ ደምግፊቱን ምን ምንም ነገር ስለሌለ በቃ ቤት ደግሞ አንድ ሀያ ቀን ምናምን አካባቢ ላይ ተኛ። ከዛ እየደከመ እየደከመ መጣ። ያው ብዙም ምግብም ስላልበላ ያው ቅዳሜ ማታ አምስት ሰዓት ላይ እጄ ላይ ነው ያረፈው፣ ራሴ አንድ ቀን ሳይል የሚያሳዝን ነው እንደ ሰቡ መኪና ሳይኖረው ጥሩ ቤት ሳይኖረው ጥሩ ምንም ነገር ሳይኖር በጣም ጭንቀቱ ምኑም ነው ገባሽ ስትሮክ የሚሆነበት ከባድ ጊዜ ነው ያሳለፍ ስለ ሰው ይሰራል እንጂ ለራሱ ሆኖ አያውቅም። አንድ ቀን ለቤቱ ለራሱ ሆኖ አያውቅም ጸበቃ ወደቅ አልቻለም እንደ ልፋቱ ምንም የተጠቀመው ምንም እንትን ያለው ነገር የለም ግን ያው በስራ ወርካታ አለው እኔ መታወቅ የምፈልገው በስራ ላይ ነው ይልሻል እኔ ለገንዘብ ብዬ አይደለም የምሰራው፣ ስሜት ነ ሙዚቃ ህይወቴ ነው። እንዳለ ነው እንግዲህ ሰውን ሁሉ እንደረዳ ለዚህ ደረጃ ብዙዎቹን ታውቂያለሽ። እንግዲህ አንቺ ልነግርሽ አልችልም። ስ ሞት ቤት ስጤፋ አልነበረንም በቃ ይሄን ያህል ነው። ሙልጌታ ባተል የሚያቀናብራቸው በርካታ የባህል ሙዚቃዎች ዜማና ግጥምን በመድረስ ከጎኑ ያልተለየው ተስፋ ብርሃን ስለ ሙልጌታ የመጨረሻዎቹ የስራ ዘመን እንዲህ ይገልጻል። ሳ ሊሆን ይችላል ግን ሙልጌታ ከዛ

ሰዓት ማታ ከሰራ ነው የምናየ ነው። የሙሉጌታ አባተ የሙዚቃ ቅንብር በቁጥር የሚታወቅ እንዳልሆነም ተስፋ ብርሃን ይናገራል። ሙሉጌታ እንግዲህ ሁለት ሺ በላይ ሙዚቃ ሰርቷል። በአልበም ደረጃ ቁጥር የለውም አሁን ቆጥሮ ቁጥር ጨርሰዋል ብለሽ እንደዛ ነው። ግ ግን በአልበም ደረጃ የሰራቸው ከሁለት መቶ አምሳ በላይ ድምፃውያን ናቸው። በአልበም ደረጃ እንግዲህ ነጠላ ዜሆን ሁን ቆጥሮ በልቆት አምስት ሺ የሚገምታል ሶስት ሺ ይባላል። በትክክል ቁጥሮ አይታወቅም። ለድምፃዊ ይሁኔ በላይ ሁለት ሙሉ የሙዚቃ አልበሞችን ሙልጌታ አባተ ነበር ያቀናበረለት። ሙልጌታ በጣም በጣም ጥሩ የተዋጣለት የኢትዮጵያ ሙዚቃ አቀናባባሪ መሆኑን ለእኔ በሰራለኝ ሁለት አልበሞች ውጤት ተገዝቤ ያለሁ። ሙልጌታ በተለይ ለኢትዮጵያ የባህል ሙዚቃ ልዩ ተሰጥኦ ያለው ያለው ነው። ከእኔም አልፎ በሌሎች ዘፋኞች አልበማቸው ላይ ሰማው በጣም ማደንቀው እጅግ በጣም በጣም እጅግ በጣም ጥሩ የሙዚቃ አቀናባሪ ነበር። በቅርብ ቀን፣ አዎ፣ ከአንድ ወር በፊት በዚህ ካለነው አርቲስቶች መካከል በጣም ጥቂቶች ተገናኝተን፣ መታመሙን ስንሰማ ትንሽ ገንዘብ ለማሰባሰብ ሞክረን እንደነበረ ማስታወሳለሁ። ሙሉጌታ በጣም በጣም ጥሩ ሰው ነው። ለእኔ በጣም ጥሩ ሰው ነበር። ከዚህ ከአሜሪካን ሀገር ሄጄ በተጣበበ ጊዜ ደከመኝ ሰለችኝ ሳይል በአጭር ጊዜ ውስጥ ሰርቶ ያስረክበኝ የነበረ በጣም ታላቅ ባለሙያ ነበረ እና በጣም በጣም የማይገኝ እንቁ አቀናባሪ ነበር እና ሙልጌታ እንግዲህ ቸሩ አምላካችን ነፍሱን በገነት ያኑሩልን ባለቤቱንም መላ ቤተሰቡንና አድናቂዎችን በሙሉ መጽናናቱን እመኛለሁ። ለቤተሰቦቹና ለሙዚቃ ስራው አድናቂዎች በሙሉ መጽናናትን እንመኛለን። All the time,

Number now Got them sentinel. That's us just እንግዲህ የማናልቦሽ ሙዚቃን ጋብዘናችኋል። እናመሰግናለን። ጥሩ አድርገሽ ነው የሙልጌታ አባተን ህይወት እና ስራዎቹን በተለይ ያስቃኘሽው። ስራዎቹን ሙከራ ነው የሰራቸው ስራዎች በጣም ብዙ ናቸው። ማለት ሙልጌታ ማለት ለድምጻውያኑ ብቻ ሳይሆን ከሱ በኋላ ለመጡት የሙዚቃ አቀናባሪዎችም ትልቅ ትልቅ ምሳሌ ነበረ። የሚሰራቸው ሙዚቃዎች ከኋላ የሚጠቀማቸው ትራኮች ላይክ ፍሉት ኪቦርድ አጨዋወቱ የምታቀራረጹ እነዚህ ነገሮች በሙሉ ለመጡት በኋላ ለመጡት ሙዚቀኞችም እንደ መሰረት የባህል ሙዚቃ ላይ ነው የሚያተኩረው። ብዙ የሰራው የባህል ሙዚቃ ነው ብዙ የሰራው የባህል ሙዚቃ ነው። አዎ እኔ ዜማዎቹን አውቃለሁኝ እና ዜናውን ባለፈው ስትነግርኝ የእሱን ማንነት አላወቅኩም ነበረ። ግን ስራዎቹን ስትነግርኝ ወዲያው ነው ያወቅኩት። ና እንደዚህ በስራዎቻቸው የሚታወቁ ስማቸው ገኖ ያልወጣ ሰዎችንም ታሪክ ስላመጣሽ እናመሰግናለን። አዎ እንግዲህ ለቤተሰቦቹ ና ለሙዚቃ አድናቂዎቹ መጽናናት እንመኛለን። ምንም አይደረግም። ወደሚቀጥለው ፕሮግራማችን እንላል። እንግዲህ ከስልጣን የተወገዱት የቀድሞ የግብጽ ፕሬዚዳንት መሀመድ ሞርሲ ተበይኖባቸው የነበረውን የእድሜ ይፍታህ ፍርድ ዛሬ የሀገሪቱ ከፍተኛ ሰበር ሰሚ ፍርድ ቤት ቀልብሶታል። ሰበር ሰሚ ፍርድ ቤቱ በአሳለፈው ሳምንት የቀድሞ መሪ በሌላ ክስ ተጥሎባቸው የነበረውን የሞት ፍርድ ሰርዞ ክሱ እንደገና እንዲታይ ወስኗል። የቪኦኤው ኤድዋርድ ዩሬኒየን ከካይሮ የላከውን ዘገባ ቆንጅታ ይዛለች። ሰይድ ማህሙድ ዕዘት ኢብራሂም ሳ የግብፁ ከፍተኛ ሰበር ሰሚ ፍርድ ቤት ዛሬ የቀለበሰው ከሁለቱ የዕድሜ ይፍታህ ፍርዶች አንዱን ሲሆን ከፍልስጤማውያኑ ሐማስ ቡድን ጋር በተያያዘ የስለላ ወንጀል ክስ የተበየነባቸው ነው። ሞርሲ ባለፈው ሳምንትም አንድ የሞት ፍርድ ተሰርዞላቸዋል። ሌሎችም ከሳቸው ጋር የተፈረደባቸው ተከሳሾች የተለያዩ ፍርዶች ተነስተውላቸዋል። የቀድሞ ፕሬዝደንትና ባልደረቦቻቸው ሁለቱ ክሶቻቸው እንደገና እንዲታዩ ነው ፍርድ ቤቱ የወሰነው። ሞሐመድ ሞርሲ ከአራት አመታት በፊት ቤተ መንግስቱ ደጃፍ የተቃውሞ ሰልፍ ያደረጉ ሰዎችን በህገወጥ መንገድ አሳስረዋል፣ አሰቃይተዋል ተብሎ የተበየነባቸውን የሀያ አመት እስራት ፍርድ ግን መፈጸም ይኖርባቸዋል። ሞሐመድ ሞርሲ አስተዳደራቸውን በመቃወም ይካሄዱ የነበሩት ብዛት ያላቸውን የተቃውሞ እንቅስቃሴዎች ተከትሎ ውሳኔ ህዝብ እንዲያካሂዱ የተሰጣቸውን የጊዜ ገደብ አልቀበል በማለታቸው እንደ ኤሮፓውያን አቆጣጠር ሰኔ ሰላሳ 2013 ዓ ም የሀገሪቱ የጦር ሰራዊት ከስልጣን አውርዶ በቁጥጥር ስር እንዳዋላቸው ይታወሳል። በቀድሞው ፕሬዝደንት ላይ ከተመሰረቱት ክሶች ከባዱ የመንግስትን ሚስጥር የእሳቸውና የሙስሊም ወንድማማችነት ፓርቲያቸው የቅርብ አጋር ለሆነችው ለካታር አሳልፈው ሰጥተዋል የሚለው ነው። አብደል ሞኒም አብደልማክሱድ አሁን በህግ የታገደው የወንድማማችነት ቡድን ጠበቃ ሲሆኑ፣ ሰበር ሰሚው ችሎት የሰጠው ውሳኔ ተገቢ ነው፣ መጀመሪያም ፍርዱ ህገወጥ ነበርና ብለዋል። ፕሬዚደንት አብድል ፋታህ ኤልሲሲ በሀገሪቱ ፍርድ ቤት ለተፈረደባቸው ተከሳሾች ምህረት የመስጠት መብት አላቸው። አንዳንድ ተንታኞች ደግሞ ሙስሊም ወንድማማችነት ከወቅታዊ ዓለም አቀፍ ክስተቶች አኳያ ሲመለከተው እንደማያዋጣው እየተሰማው ነውና ከመንግስት ጋር መፋጠጡን በረድ እያደረገ ሳይሆን አይቀርም ይላሉ። የዩናይትድ ስቴትስ አዲስ ተመራጩ ፕሬዚደንት ዶናልድ ትራምፕ በጽንፈኛ እስላማዊ ሽብርተኝነት ላይ የተፋፋመ ዘመቻ እንደሚያካሂዱ ሲዝቱ ቆይተዋል። በርካታ አማካሪዎቻቸውም ሙስሊም ወንድማማችነትን ቀንደኛው ሽብርተኛ ቡድን አድርገው ይመለከታሉ። ከፓሲፊክ አቋራጭ አጋርነት ስምምነት ለመውጣት ደብዳቤ መጽሐፍ ስራ የሚጀምሩበት የመጀመሪያ ቀን ስራቸው ከሆኑት ተግባራት መካከል አንዱ እንደሚሆን ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ይህ እርምጃ አሜሪካ ትቅደም የሚለው መርሃቸውን ተከታታይ እርምጃዎች አካል መሆኑም ተገልጿል። ጄፍ ከስተር ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ዶናልድ ትራምፕ ትላንት ሰኞ ዩቱብ ላይ ባወጡት የቪዲዮ መልእክት ፓሲፊክ አቋራጭ የሽርክና ስምምነቱን ለዩናይትድ ስቴትስ አውዳሜ አደጋን የሰነቀ ሲሉ ነቅፈውት እንደሚተኩትም ገልጸዋል። በምትኩ ስራና ኢንዱስትሪን ወደ አሜሪካ ምድር የሚያመጡ ፍትሃዊ የሁለት ወገን የንግድ ድርድሮችን እናደርጋለን። በአጽሮት ቲፒፒ የተባለ የሚጠራው የፓሲፊክ አቋራጭ አጋርነት ውል አባል አገሮች ስምምነቱን የፈረሙት ባለፈው የካቲት 2008 ዓ.ም ሲሆን ግባቸው የጋራ ብልጽግናን ማጠንከር፣ ስራዎችን መፍጠር፣ ለሁሉም አባል አገሮች ዘላቂ የምጣኔ ሀብት ልማትን ማበረታታት እንደሆነ ሰነዱ ይናገራል። ስምምነቱ ያለ ዩናይትድ ስቴትስ ተሳትፎ ሙሉ በሙሉ እንደሞተ የሚቆጠር ነው ሲሉ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ሀሳባቸውን አሰምተዋል። አስራ ሁለቱ አባል ሀገሮች በተገናኙበት ስብሰባ ላይ የፓሲፊክ አቋራጭ ሽርክና ውልን ያለ ዩናይትድ ስቴትስ የማስቀጠል ውይይት ጨርሶ አልተደረገም። ቲፒፒ ያለ ዩናይትድ ስቴትስ ትርጉም የለሽ ነው። የጥቅሞችን መሠረታዊ ሚዛን ስለሚያዛባ እንደገና መደራደርም የማይቻል ነው። የመጪውን የዩናይትድ ስቴትስ አስተዳደር ፖሊሲዎች በተመለከተ አሁን አስተያየት ከመስጠት መቆጠብን እመርጣለሁ። ምንም እንኳን ውሉን ፕሬዚደንት ባራክ ኦባማ ቢደግፉትም የተወካዮች ምክር ቤቱ ግን ዩናይትድ ስቴትስ የሕጓ አካል ታደርገውና ትቀላቀለው ዘንድ አልፈቀደም፣ አላጸደቀምም። በሌላ በኩል ግን የትራምፕ ተቃውሞ ስምምነቱን ጨርሶውኑ ሊገለው አይችልም ሲሉ የአውስትራሊያ የንግድ ሚኒስትር ስቲቭ ቾዮቦ እየሞገቱ ነው። ቲፒፒ ተግባራዊ እንዲደረግ የዩናይትድ ስቴትስ ኮንግረስ ለራሱ የሀገር ውስጥ ጉዳይ እንዲያጸድቀው የሚገባ መሆኑ ቢደነገግም ያን እንዲያከናውን ግን የአራት ወራት ጊዜ እንደሚጠይቅ ሚኒስትሩ ጠቁመው፣ ስምምነቱ ከተፈረመ ያለፈው ጊዜ ግን ገና ስምንትና ዘጠኝ ወራት ብቻ በመሆኑ በቂ ጊዜ ወደፊት መኖሩን አመልክተዋል። ስምምነቱ ተግባራዊ እንዲደረግ የአባል ሀገሮችን አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 85 ከመቶ የሚሸፍኑ ሀገሮች ማጽደቅ እንደሚጠበቅባቸው በውሉ ላይ የተደነገገ በመሆኑ እና የዩናይትድ ስቴትስ ጂዲፒ ብቻውን 60 ከመቶውን የሚይዝ በመሆኑ ያለ ዩናይትድ ስቴትስ ውሉ የሞተ ነው የሚሉ ብዙ ናቸው። የዛሬ የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋው ና ሄኖክ ሰማእግዜር ነን። ዝግጅታችንን ያቀነባበረልን በቴክኒክ ሞቤል ያበሮ ነው። የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዞችሁ የሰመረ ይሁን እያልነሰናበታለን መልካም ምሽት። በነገው ጉዞ ነገናኝ።